ዛሬ በአዲስ አበባ የተከበረው ዓለም አቀፍ የሰብአዊነት ቀን በኢትዮጵያ ለድርቅ አደጋ ምላሽ በመስጠት ስራ የተሰማሩ እርዳታ ሰራተኞች የተወደሱበት ሆኗል። እስክንድር ፍሬው ዘግበዋል። በተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ላለፉት አስራ አንድ ዓመታት የሰራው የመኪና አሽከርካሪው ግርማ ደገፋ ድርቅ ወዳ ጠቃቸው አካባቢዎች ተመላልሷል። እርሱና ሌሎች ለሰብአዊ እርዳታ የሚመላለሱ ሰራተኞች በዚያው እየኖሩም የሰብአዊ ስራ የሚሰሩ በርካቶች የሚያደርጉትን ጥረት የሚከፍሉትን መስዋዕትነት ተመልክቷል። ከዚሁ ከድርቅ ጋር በተያያዘ የሚመላለሰው እርሱ ራሱም የተለያዩ ችግሮች እንደሚያጋጥሙት በምሳሌ አስደግፎ አጫውቶኛል። እኔ መኪና በማሽከረከርበት ጊዜ አንዴ የገጠመኝ ነገር ያው በረሃ ነው። ከአንዱ ቦታ ወደ አንዱ ስንሄድ የትኛው ክልል ነው? በሶማሌ ክልል ውስጥ ነው። እና አገልግሎት በምንሰጥበት ከደጋ አካባቢ የዘነበ ዝናብ ያ በረሃ ነው። ምንም የሚታይ ነገር የለም። ከደጋ አካባቢ የመጣ ዝናብ ወንዙን ሮቶት ወንዙን ልንሻገር አልቻልም። በዚህ ምክንያት እየመሸብን መጣ። የግድ መኪኖቹን እዛ ቁመን እዛ ምን አደጋ ወይም ደግሞ ችግር ያለበት ስፍራ በግራችን ወንዙን ተሻግረን ከእኛ ጋር እንግዶች ነበር። እነሱ ተሻግረን እንደገና ወደ 5-6 ኪሎ ሜትር በግራችን ተንቀሳቅሰን እዛ ችግር ያለበት ስፍራ ላይ ያ አገልግሎት ልንሰጥ ይችላል እና ኪሎ ሜትር የመሄድ ነገር አለ። መንገድ ላይ ብዙ ችግሮች ያጋጥማሉ እና ያንን ሁሉ ተቋቁመን ያንን ሁሉ ተሰርተን ነው እንግዲህ በዚህ ላይ ሁማኒቴሪያን ለአገልግሎት ስራ ነው። ዓለም አቀፍ የሰብአዊነት ቀን ዛሬ በአዲስ አበባ ሲከበር ከኢትዮጵያ አንጻር ትኩረቱን ያደረገው ለድርቅ ምላሽ ለመስጠት በሚካሄደው ስራ በተሰማሩ የሀገር ውስጥና የውጭ ዜጎች ላይ ነው። የተባበሩት መንግስታት ድርጅት የስራ ኃላፊዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተወካዮችና ሌሎች እንግዶች በሥነ ስርዓቱ ላይ ተገኝተዋል አምባሳደሮች ዲፕሎማቶችና የሰብአዊ እርዳታ ሰራተኞችም እንደዚሁ። ቻይልድ ፈንድ ኢትዮጵያ በተባለው ተቋም የህፃናትና ሴቶች የፕሮግራም ልማት ባለሙያ የሆነችው ትግስት ታረቀኝም ድርቅ በተከሰተባቸው የኦሮሚያና የደቡብ አካባቢዎች ተገኝታ ሰርታለች። እርሷና ሌሎች የሰብአዊ እርዳታ ሰራተኞች የሚቋቋሙት ነገር ከፍተኛ መሆኑን ትናገራለች። ለምሳሌ መሰረታዊ የሚባለው ነገር ምግብ ማጣት አለ። ረሃብ በረሀብ ሙሉ ቀን በረሃብ ልትቆይ ትችላለህ። ውሃ ሊጠማህ ይችላል። አንተ መኪና ውስጥ ወይም ደግሞ የሀይላንድ ውሃ ቢኖር እንኳ ያን ሀይላንዱ ተመጠጣት የለበት ምክንያቱም የሚያስቸገሩት ልጆች ስላሉ የነሱንም ፊሊንጋቸውን ሼር ማድረግ አለብን፣ ስሜታቸውን መጋራት ስላለብን የውሃም ችግር አጋጥሞን ያውቃል። የምግብም ማለት የመራብ ችግር አለ እና ኮሚኒቲውን መምሰል አለ። ለምሳሌ ማህበረሰቡን መምሰል አለ እና ማህበረሰቡን ስንመስል ለምሳሌ ከነሱ ጋር አብረን መሬት ተኝተን በቃ እነሱን መስለህ መኖር ነው ያለብን እንጂ እንደ ሂውማኒቴሪያን ኤድ ወይም ደሞ እንደ ራስ እንደ ሰራተኛ ውጫዊ አካል አድርገህ መፍጠር መቁረጥ የለብምና፣ ምክንያቱም እነሱ በጣም ከፍተኛ የሆነ ችግር ውስጥ ያለፉ ስለሆነ ልክ አንተ ስትሄድ የነሱን ችግርና ስሜት እየተረዳህላቸው አይመስላቸውም፣ እና ይህ ችግር ሊያጋጥም ይችላል። ይህን ሁሉ ችግር ተቋቁመን ነው። በአዲስ አበባው ጎልደን ቱሊፕ ሆቴል በተካሄደው ስነ ስርዓት ላይ የመክፈቻ ንግግር ያደረጉት በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አሁን አኦኑችም በዚች ሀገርም ሆነ በሌሎች አካባቢዎች ያሉ የእርዳታ ሰራተኞች አስተዋጽኦ ቀላል እንዳልሆነ አብራርተዋል። foreign and local, of aid workers in the most remote and uncomfortable regions. የሀገር ውስጥና የውጭ ዜጎች የሆኑ የእርዳታ ሰራተኞች በአእምሮዬ ይታዩኛል። ሩቅና በማይነኩ ክልሎች ከህዝቡ ጋር አብረው የሚገኙ የለመዱትን ምቾት ትተው የሚያውቁትን የህይወት ዘዴ ወደ ጎን ብለው ሳይቀር እነዚያን ሰዎች ለመርዳትና ለመደገፍ የሚሞክሩ ሰዎች አሉ። ያንን ሁሉ ትተው ቀንና ሌሊት የሚችሉትን ሁሉ ለማድረግ እነርሱ እዚያ ናቸው። ክቡራትና ክቡራን እነዚህን ፊቶች የየአገሩ ዜጎችም የውጭ ዜጎችም ሰዎች ናቸው። ያ የዘር ወይም የሙያ ጉዳይ አይደለም። የሰብአዊነት ጉዳይ ነው። ዛሬ እነዚህን የእርዳታ ሰራተኞች ማክበር እንፈልጋለን። በኢትዮጵያ በተከሰተው ድርቅ 8.5 ሚሊዮን ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው በቅርቡ ይፋ የተደረገው የተከለሰው የሰብአዊ እርዳታ ሰነድ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።